the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 ና በ31 ሜትር ባንድ የቅዳሜ ከዚህም ከዚያም ፕሮግራማችን ተጀመረ። ሰላም አድማጮች፣ እንደምን ውላችሁ አምሽታችኋል። አስተናጋጃችሁ አዲስ አበበ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ዛሬ ቅዳሜ የካቲት 21 2007 ዓ.ም ነው። በቅድሚያ የዓለም ዜና የነበብና ባለፈው ሳምንት ውስጥ በዋይት ሀውስ ስለተካሄደ ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ በዚያ ውይይት ላይ አንድ የተጋበዙ እንግዶች አሉ ያወያዩናል። ከዜና ቀጥሎ ሰፊውን ጊዜ የሚይዘው ይህ ቅንብር ይሆናል። ሁለተኛው አጋማሽ ላይ ደሳሌ መኮንን የሙዚቃ ቃና ፕሮግራሙን የሚያቀርብበት ነው። ታዳሚዎቹ ተዘጋጅታችሁ ጠብቁት። መልካም ምሽት። አሁን የዓለም ዜና እንሆ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ዜናዎቹን አሰማለሁ። የማሰማችሁ ቆንጂት ታዬ ነኝ። ዛሬ ካሜሩን ዋና ከተማ ያውንዴ ውስጥ በሺዎች የተቆጠረ ሕዝብ ቦኮ ሐራምን በመቃወምና የዚህም ቡድን ጥቃት ለማስቆም ለሚዋጉት ወታደሮች ድጋፉን ለመግለጽ ሰልፍ አካሂዷል። ካሜሩን ጽንፈኛ እስላማዊ ቡድን ቦኮ ሀራም በሚንቀሳቀስባቸው አካባቢዎች የምትዋሰናቸው ናይጄሪያ፣ ቻድና ኒጀር በጋራ በጽንፈኛው ቡድን ላይ በከፈቱት ወታደራዊ ዘመቻ መሳተፍ ጀምራለች። ከያውንዴው ሰልፍ አዘጋጆች አንዱ የሆነው ጋዜጠኛ ጉዌ ባልጋታማ ለቪኦኤ በሰጠው ቃል ሰልፉ በቦኮ ሀራም ጥቃት እየተሰቃዩ ላሉ በሚሊዮኖች የተቆጠሩ ሰዎች የትግል አንድነት መግለጫ መሆኑን ተናግሯል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ትናንት አርብ በዋይት ሀውስ ተገናኝተው ተወያይተዋል። ሚስተር ኦባማ የላይቤሪያን የጸረ ኢቦላ ዘመቻ አመራር አሞግሰው ተናግረዋል። በፕሬዝደንት ሰርሊፍ አመራር ባያሌ ላይቤሪያውያን ጀግንነት በዩናይትድ ስቴትስ ብሎም በዓለም አቀፉ ማህበረሰብ ተሳትፎ የኢቦላን ግስጋሴ ለመግታት ታላቅ ስኬት ለማስመዝገብ በቅተናል ሲሉ ፕሬዚደንት ኦባማ አስረድተዋል ፕሬዚደንት ሰርሊፍም የዩናይትድ ስቴትስን እርዳታ ዘርዝረው በማውሳት ምስጋና አቅርበዋል ሌሶቶ ውስጥ ዛሬ ህዝቡ ጠቅላላ ምርጫ አድርጓል ምርጫው ከእቅዱ በሁለት ዓመት ቀደም ብሎ የተካሄደ የተካሄደው አዲስ ብሔራዊ ሸንጎና ጠቅላይ ሚኒስትር ለመምረጥ መሆኑ ታውቋል። ከፍተኛ የሩሲያ ተቃዋሚ መሪና የቀድሞ ምክትል ጠቅላይ ሚኒስትር የነበሩት ቦሪስ ኔምትሶቭ ትናንት አርብ ማታ ሞስኮ መሀል በጥይት ተደብድበው ተገደሉ። የ55 ዓመቱ ኔምሶቭ ክሬምሊን ቤተ መንግስት ጎን በሚገኘው የሞስኮ ወንዝ ድልድይ ላይ በእግራቸው ሲጓዙ ከአንድ ነጭ መኪና ውስጥ በተተኮሱ አራት ጥይቶች መመታታቸውን የሀገሪቱ የሀገር አስተዳደር አስታውቋል። አብረዋቸው አንዲት ዩክሬናዊት ሴት እንደነበሩና እሳቸው ግን ምንም ጉዳት እንዳልደረሰባቸው ተነግሯል። ኔምሶቭ ከመገደላ ባላቸው ጥቂት ሰዓታት ቀደም ብለው ኤኮ ሞስክቪ በሚባል ራዲዮ ጣቢያ ቀርበው የሞስኮ ነዋሪዎች ለነገ እሁድ በተጠራው ሰልፍ ወጥተው እንዲካፈሉ ጥሪ አቅርበው እንደነበር ተነግሯል። ሰልፉ የተጠራው ሩሲያ በዩክሬን ጉዳይ መግባቷንና በሀገር ውስጥ ባለው የምጣኔ ሀብት ቀውስ ላይ በማትኮር መሆኑ ታውቋል። የዩክሬን የሩሲያ የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ የዩክሬንና የሩሲያ ድልድይ ነበሩ ያሏቸው ቸው እኚሁ ተቃዋሚ መሪ ላይ የተፈጸመውን ግድያ አውግዘዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ጭካኔ የተመላበት ግድያ ሲሉ አውግዘው ሩሲያ በአፋጣኝና ያለምንም ወገናዊነት ግድያውን እንድትመረምር አሳስበዋል። ብርቱ ለሀገራቸው ተከራካሪ ለሩሲያ ሕዝብ መብቶች የቆሙ አንደበተርቱ ተሟጋች ነበሩ ሲሉም ጠርተዋቸዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ አስከፊ ድርጊት ሲሉ ግድያውን አውግዘዋል። የሚስተር ፑቲን ቃል አቀባይ ድርጊቱ የቅጥር ነፍሰ ገዳይ ተግባር ይመስላል ማለታቸው ተጠቅሷል። የሩሲያ የምርመራ ኮሚቴም የአክራሪ እስላማዊ አካል ወይም ከዩክሬን ሁኔታ ጋር የተያያዘ ድርጊት ሊሆን ይችላል ማለቱ ተሰምቷል። በመጨረሻም የግብጽ ፍርድ ቤት የፍልስጤማውያኑን ሀማስ ቡድንን በሲናይ ባህረገብ ሲቪሎችና የጸጥታ ኃይሎችን ኢላማ አድርጎ የሚያጠቃ አሸባሪ ድርጅት ነው ሲል ፈርጆት ማወጁ ተነገረ። ዛሬ የግብጽ ፍርድ ቤት በሰጠው ብይን ግብጽን የበለጠ ከሀማስ ጋር የሚያራርቃት እንደሆነ ተነግሯል። ቡድኑ ከአሁን ቀደም ከግብጽ መንግስት፣ አሁን ከታገደው ሙስሊም ወንድማማችነት እና ከስልጣን ከተወገዱት ፕሬዚደንት ሞሐመድ ሞርሲ ጋር የሞቀ ግንኙነት እንደነበረው የሚዘነጋ አይደለም። አድማጮች፣ ዜናው በዚሁ ያበቃል። ሁከተኛ ጽንፈኝነትን መዋጋት በሚል ርዕስ በተካሄደው ስብሰባ ላይ የሚካሄደው ውይይት ይቀጥላል። ባለፈው ሳምንት ውስጥ በዋይት ሀውስ ቤተ መንግሥት የተዘጋጀ ዓለም አቀፍ ስብሰባ ዋሽንግተን ዲሲ ላይ ተካሂዷል። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስልሳ አገሮች ልዑካን የተገኙበት ሲሆን የሽብርና የጽንፈኝነትን ስር ወመሠረት ለመፈተሽ የታሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሐሳቦቻቸውን እንዲያካፍሉን ምሁራንና ለጥያቄው ቅርቤታ ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ሰዎች እየጋበዝን ማዋየት ጀምረናል። በውይይቱ የመጀመሪያ ምዕራፍ ውስጥ ሁለት ምሁራንን ጋብዘናል። አዋሳ የሚገኙት የታሪክና ማኅበራዊ ግንኙነቶች ተመራማሪና ጸሐፊ አቶ ተሾም ብርሃኑ እንዲሁም ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ መምህር ዶክተር አህመድ ሞኤን የጀመሩት ውይይት ይቀጥላሉ። የሚያዋያቸው ሰለሞን አባተ ነው። ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው ብለው ነበር እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራቸው፣ በዘይታቸው፣ በቅመማቸው በምን ችግሮች አሉ። የዓለምን ታሪክ መለስ ብለን ስንመለከተው የራስን ጥቅም በሃይማኖት ስም ለማስፋፋት በሚነሳበት ጊዜ እንደዚህ አይነቱ ችግር ይኖራል። አሁንም አሜሪካም ሆነ እንግሊዝ ፈረንሳይም፣ እኛ ፈረንሳውያን ክርስቲያኖች ነን፣ ስለዚህ ለፈረንሳይ ክርስቲያኖች ሆነን እንሰራለን ለዓለምም እንሰራለን የሚል ዓለም አቀፍ አመለካከት የሌሎቹም ሃይማኖት የማክበር ባህል አጠናክረው ቢቀጥሉ፣ ሙስሊሞችም ደግሞ በሆነና ባልሆነ በትንሹም በትልቁም ሆድ እየባሳቸው ማለትም ተበደልም፣ ተጎዳን በዚህ መንገድ ብቻ ነው የምንሄደው፣ እናስደነግጣቸዋል፣ እናስፈራራቸው የሚል የትም የማያደርስ ነገር ግን ስልጣኔያቸውን ወደ ኋላ የሚያስቀርብ። ሌላ ምሳሌ አያስፈልግም። ሶሪያ ያለው በጣም የሚያሳዝን ሁኔታ ከዚህ የበለጠ በቂ ማስረጃ የለም። ሙስሊሞች እርስ በርስ ተጨራረሱ። የሶሪያ ስልጣኔ ስንት ሺህ ዓመት የተገነባ ስልጣኔ ወደ ተጠቀም። በዚህ ላይ ተጠቀመ። አንዱ የተጎዳ ማን ነው? ዞር ብሎ ማየት ጨምረው። ሙስሊሞች ሀገር ነው ብዬ ስል ጂኦግራፊካሊ ማሰብ ያለብህ። ዛሬ ከሴፕተምበር ጀምሮ፣ መስከረም አንድ ጀምሮ ብናየው ሙስሊሞች ወደ አራት ሚሊዮን ተኩል ሙስሊሞች ከዛ ወዲህ በደረሰው በጦርነት መልክ የሆነ ሽብርተኞቹን ሲያሳድዱ ወይም ሽብርተኞች እነሱን ሲያሳድዱ ጣልቃ ገቦች የሆኑ ሀያል መንግስታት ያሉበት በአይናቸው ስር እያዩ ጦርነት ሁሉ የሚካሄደው ሙስሊም አገር ላይ ነው። ይሄ ነው ችግሩ፣ እንጂ ሙስሊሞች ራሳቸው በተፈጥሯቸው ሽብርተኞች ሆነው ያመጡት ነገር አይደለም። አሜሪካም መማር ያለባት ሁልጊዜ መመከርም ያለባት ፕሬዚደንት ኦባማን ብሎታል፣ ኬሪም ብሎታል፣ ሀይል ብቻ ለራሱ መልስ አይሰጠንም ላለን ችግር በታዳጊ ሀገሮችም ሆነ እንደዚሁም በመካከለኛ ምስ ኃይል ብቻ አያዋጣም። ፕሬዚደንቱ ሲናገሩ ሰዎች ሲጨቆኑና ሰብአዊ መብቶቻቸውን ሲገፈፉ፣ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች፣ አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛ አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ ብለው ነበረ። ይሄ በሙስሊሙ ዓለም ውስጥ ይሰራል። በነገራችን ላይ ኢትዮጵያንም ጨምሮ ለማለት ፈልጌ ነው። ባለፈው ጊዜ ሄጃለሁ፣ በታህሳስ ወር ኢትዮጵያ። የአዲስ አበባ ዩኒቨርሲቲ ተማሪዎች ክበብ አሉ፣ የሰላምና የውስጥ ሃይማኖት ክበቦች የሚባል በእኛ መስሪያ ቤት በኩል ተቋቁሟል። ቀኑን ሙሉ መውሊድ ቀን ነው። ላ ኢላሀ ኢለላህ ብዬ እንዴት ገረመኝ። በማግስቱ ቀኑን ሙሉ ከወጥ ወጣቶች ከሰላሳ ሁለት ወጣቶች ሙስሊም ክርስቲያን የአዲስ አበባ ዩኒቨርሲቲ እንዴት ክበብ አቋቁመው እንዴት አንድ ላይ እንዴት እንደሚኖሩ እንዴት የሚታገሉ ይሄ ያደረግነው ሆቴል ውስጥ ነው ዩኒቨርሲቲ ውስጥ አይደለም። ግን የእኔ አገር እዚህ እንደዚህ ያለው ውይይት ዩኒቨርሲቲ ውስጥ ነው የምናደርገው። እንደ ሰግደው እንደ ሰግደው እንደ ጨረሱ ወደ ውይይት ይመለሳሉ። ከውይይቱ ደግሞ ወደ ጸሎት ይገባሉ። ይሄ ደግሞ ሰላ በት በትምህርት ነው በምሳሌ ነው ያሳየኋቸው። አንድ ላይ ከነሱ ጋር ቁጭ ወይ አንድ ቀን ሙሉ ስማች ሰላሳ ሁለት ቀን መስሪያ ቤት ብትቀበሉ ትሽታዩታላችሁ። እነዚህ ወጣቶች ሴቶቹና ወንዶም ሒጃሚም ያላደረገ ያደረገም አደጉም ጎፈሬው ልክ ትልቅ ያደረገ አሜሪካዊ አይነት ትግር፣ የኢትዮጵያ ሽሩባ ይሄ ሁሉ በአይኔን አይቼ አንድ ቀን ሙሉ ቀን ከነሱ አሳልፊያለሁ። በቂ ነው እሱ። እንደዚህ ያለ መቻቻልና ትምህርት ማስተላለፍ አለብን። ስለዚህ በኢትዮጵያዊነታችን ባህልም እስካለን ድረስ የህግ በላይነት የፍትህ ማስፈጸምና ሁኔታውን ራሱ ህገ መንግስት ብቻ በቃ አይደለም፣ ስራ ላይ እንዴት እንደሚውልና እንደምንሰራበት እሱ ራሱ ራሱን የቻለ ትምህርት ነው እና መንግስት ለምሳሌ ህዝብ መብትህን ወቅ የሚል ህገ መንግስትን ወቅ ማለት ነው። ፍትህን ወቅ ሲባል ፍትህ እንዴት እንደሚፈጸም ማወቅ አለብ። ስለዚህ እኔ ተስፋ ያለኝ በውይይትና በሰላም ሁሉም ነገር ይፈታል። ግን ሀይል ቦታ የለውም። ሙስሊሞቹም ከፍለዋል ብዙ ሶስት ሺ ሶስት ሚሊዮን ተኩል ባለፈው አስራ አምስት ዓመት ለሞቱበት ምክንያት ተገቢም አይመስልኝ። ሁለታችሁም ያነሳችኋቸውን እንደ ኃላፊነት ሊቆጠሩ የሚችሉ ተፈጻሚ ሊደረጉ ይገባቸዋል። ለሽብር ፈጠራንም ይሁን ጽንፈኝነትን ለመቆጣጠር ብላችሁ ያቀረባችኋቸው ሀሳቦች ለማን የተሰነዘሩ ናቸው? ለህዝብ፣ ለመንግስት ለሲቪል ማኅበራት፣ ለሃይማኖት ተቋማት ወይም ለመሪዎቻቸው? ማን ነው ይህንን ማስፈጸም ያለበት ብላችሁ ነው የምታስቡት? የማን ተጠያቂነት ነው? ፕሬዚደንት ኦባማም ብሎታል በንግግሩ። መፍትሄ የአሜሪካን መፍትሄ አንደኛ ፌዴራል መንግስት ወይንም ለራሱ ሊሰራ አይችልም፣ በአንድ እጅ አይጨበጨብም። ራሱ ህብረተሰቡ ስልጣን እንዳለው አስመስሎ የራሳቸው ችግር በራሳቸው ችግር ሊፈቱ ይችላሉ። ደግሞም መንግስት ሁልጊዜ በታየው ጊዜ አይ እኔ አልተስማማኝም ብሎ ጣልቃ ለመግባት አይ አይችልም። ያኛው የህዝቡ ያቀረበው በዴሞክራሲ መከበር አለበት። ይሄ ነው። ስለዚህ አንደኛው የመንግስት ኃላፊነት አለው። ሁከት ቢነሳ መንግስት ነው ኃላፊ። ስለዚህ የመንግስትም በህብረተሰቡ መከበር አለበት። የመረጠው መንግስት በራሱ ፈቃድ ወዶ ከመረጠው የነሱ መብት የሚፈጽምላቸው፣ ችግራቸውን የሚያላቸው፣ ልማትም የሚያላቸው፣ ሰላምን፣ ውይይትን የሚያካሂድላቸው መንግስት አመቻች ነው። በአንድ በኩል ደግሞ ኃላፊነት አለበት። ራሱ ህዝቡ ማህበረሰቡ ሁሉ ኃላፊነት ሁከት እንዳይፈጥር፣ የቤተሰብ ኃላፊነት አንድ ልጄ እዚያ ወጥተው ሁከት ፈጥሮ ቢገደል የእኔ ልጅ ነው የሚሞተው ብሎ ማሰብ አለበት። ስለዚህ በቤተሰብነት በአባትነት፣ በእናትነት፣ በባልነት፣ በምስትነት ኃላፊነት የእያንዳንዱ ህብረተሰብ ሃይማኖቱም እንኳን በአሁን ወንድሜ ያመጣው ኢትዮጵያዊ ኢትዮጵያዊንን ብቻ ማለት በቂ አይደለም። ሞራል ያስፈልገዋል፣ ኤቲክም ያስፈልገዋል፣ ሃይማኖት ያስፈልገዋል። ስለዚህ ሃይማኖት ከምንሰራብ ስራ ውጭ ልናደርገው አንችልም። ሃይማኖት የተያያዘ ነው ስቴታችን። ስለዚህ ኢትዮጵያዊነታችን እታችን አይቀንሰውም። ስለዚህ አንዱ ኢትዮጵያዊ በአንድ ሃይማኖት ንጹህ ነው፣ ሰላማዊ ነው፣ እምና አማኝ ነው ብለ አንደኛው ደግሞ አይ ይሄ ሃይማኖት ያመነበት ይኔ ለማጥፋት ነው የመጣው ማለት እሱ ትክክል አይደለም። ስለዚህ ሃይማኖት አባቶችና እንደዚሁም ህብረተሰቦች ኃላፊ ናት። በመጨረሻ የዓለም መንግስታት እንደ አሜሪካ በሌላ በኩል በራሳቸው በማ ፕሮክሲ ወር የሚባል አለ፣ በተወካይነት ማለት ነው። በተወካይነት ገብቶ ሽብርን መፍጠር ወይንም ረብሻ መፍጠር የራሳቸው ጥቅም ለመጠበቅ የአንድ መንግስት ኃላፊነት ነው። እንደዚህ ያለ ነገር በራሱ ህዝብ በኢትዮጵያ ለምሳሌ የውጭ ሀገር መሳሪያዎች ሳንንሆን ሀገራችን ተመራጮችንን ህዝባችን እንወክላለን ብለው የሚቃወሙበትም ጊዜ ያላቸው መከላከል እንችል። ምክንያቱም በመጨረሻ የተመረጡት የዚያን ሀገር ህዝብ ለመጠበቅ ነው እንጂ የውጭ ሀገር ጥቅም ለመጠበቅ አይደለም። ስለዚህ መንግስትም ኃላፊነት አለ። የውጭ አለም እንደ ፕሬዚደንት ኦባማ እኔም ተነጋግሬያለሁ። ብዙ በቀደም እንኳን ጽፌያለሁ። ኃላፊነቱ ያለው እንደዚህ ያሉ ለልማትና ለጤና፣ ለደግ፣ ለሁሉም እንደ ኢቦላ ላይቤሪያ ድረስ ሄደው በየቦታ ሴራሊዮን ድረስ የሄዱ እንደዚያ ሲያደርጉ ህጋዊ የሆነ ሰብአዊ የሆነ ስራ ነው፣ ግን ወታደር ስልኩ ወይ እንደዚህ እሱ ከእኛ ካልቸር ጋር አይስማማም ከአሜሪካን እንኳን ጥቅሙም አይስማማል። ስለዚህ የውጭ ውጭ አገር አለም ማወቅ አለባቸው። የሌላ አገር ሰላም ሲጠበቅ የራሳችንን ሰላም ይጠበቃል ማለት መሆን አለበት። እኔም ይሄ ነው የምለው ምንድን ነው አንደኛ መንግስት ሀላፊነት አለበት እስካሁን ድረስ የተወሰዱ በጣም ጥሩ ነገሮች አሉ ነገር ግን እነዚህን ነገሮች ደግሞ የበለጠ እያጠናከሩ የመሄድ ቀረብ ብሎ የማየት ይሄ ጉዳይ የኔ ነው የሙስሊም ጉዳይ የኔ ነው የክርስቲያኑ ጉዳይ የኔ ነው የአይሁዱ ጉዳይ የኔ ነው ሃይማኖት የሌላቸው ሰዎች ጉዳይ የኔ ነው ብሎ ይሄንን የሚከታተሉ ብቃት ያላቸው ማለትም ኢትዮጵያዊ ሆነው የሚያዩ ሰዎችን መመደብ ይኖርበታል ሌላው ሚዲያ ነው የኢትዮጵያ ሚዲያ ምንም እንኳን አቅሙ ውስን ቢሆንም በተቻለ መጠን ሁሉ የኢትዮጵያ ሀብት ናቸው። የኢትዮጵያ ሕዝብ ሀብት ናቸው። ያ የኢትዮጵያ ሕዝብ ሀብት ለኢትዮጵያ ጥቅም እንዲውል አድርገው በህዝቦች መካከል መቻቻል መፋቀር እንዲመጣ በመፋቀርም በመቻቻልም ልማት እንዲመጣ ጥረት ማድረግ ይኖርባቸዋል። ሌላው ዶክተር ያነሱ ትልቅ ነገር አለ። ቤተሰብ መሰረት ነው ለሁሉም ነገር። አቶ ተሾመ፣ አሁን በተለይ ከቤተሰብ ጋር ተያይዞ ያነሱትን ነጥብ የሚያጠናክር አንድ ሀሳብ የዩናይትድ ስቴትስ ፕሬዚደንት የጸጥታ አማካሪ ሚስ ራይስ ተናግረው ነበረ በዚሁ ስብሰባ ላይ ን ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምጾች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል ነበር ያሉትና አሁን ያሉትን ነገር የሚያጠናክር ነው። እስቲ ወደ እስቲ ወደ አንድ ወደ ሌላ ደግሞ ሀሳብ ልምጣና አንድ ጥያቄ ላንሳ። ለመሆኑ በአሁኑ ጊዜ ኢትዮጵያ ውስጥ ለጽንፈኝነት ለአክራሪነት ለሽብር መገፋፋት ሊዳርጉ የሚችሉ አጠቃላይ የፖለቲካ ሊሆን ይችላል፣ የማህበራዊ ግንኙነቶች ሊሆን ይችላል፣ ከትምህርትና ከሌሎችም ጋር የተያያዙ ሊሆኑ ይችላሉ፣ ሁኔታዎች አሉ የሚል እምነት አላችሁ የለምስ ብላችሁ ታስባላችሁ? ከአቶ ተሾመልነሳ ልነሳ እዚህ ጋር አጠር አድርገው። እኔ ሁለት ነገር ነው ያለው። አለም የሚሉ አሉ የለም የሚሉም አሉ እኔ እንግዲህ በአብዛኛው ሳየው እነዚህ ከሳኡዲ አረቢያ የመጡ ለሰራተኛነት ሄደው ድንጋይ ለማንሳትም ሊሆን ይችላል፣ ለመሸከምም ሊሆን ይችላል፣ ሌላም ነገር ለማድረግ ሊሆን ይችላል። ብቻ በዝቅተኛ ስራ ሊሰሩ ከዚህ ሄደው ሲመለሱ፣ ሲባረሩ እንግዲህ የዛ ባህል ተሸክመው ሊመጡ ይችላሉ። መጠነኛ የሆነ እውቀት ደግሞ ይዘው ሊመጡ ይችላሉ። እያቼ የሰሟትን ደግሞ ይዘው እዚህ እንትን ሊሉ ይችላሉ። ይሄ ይሄ በሚታይ በት ጊዜ ባልተለመደ ሁኔታ እዚህ ሀገር እንደገና ፕሬሩ አለ። የሚዲያው ፕሬር አለ እና የምዕራባውያን ሀገሮች ደግሞ የአረብ ሀገሮች ደግሞ አለ እነዚህ ሁሉ ተጨምረው ሲታዩ በኢትዮጵያ ውስጥ አሸባሪነት እያጎደቆለ ነው የሚል አመለካከት አለ። ነገር ግን እዛ ደረጃ ላይ ለመድረስ አለ ወይ? ኢኮኖሚያዊ እና ፖለቲካዊ ሁኔታ በኢትዮጵያ ውስጥ ብንል ዞሮ ዞሮ ብዙ የጎላ አይደለም። በበኩሌ ሰዎች ስለለበሱ፣ ሰዎች ጢማቸውን ስላሳደጉ፣ ሰዎች አጭር ስለለበሱ አሁን እንደሚደረገው አሸባሪዎች ናቸው አሸባሪ ቴንደንሲ አላቸው ብሎ የማየት። ለማንኛውም ግን በኢትዮጵያ ውስጥ አክራሪነት አለ ወይ አሸባሪነት አለ ያሰጋታል ወይ ለሚለው የተለያዩ ምሁራን የተለያዩ ነገር ይላሉ። እንግዲህ እኔ ካለማወቅ ሊሆን ይችላል፣ የማየው ነገር የለም። ሰው የሚበላውና የሚጠጣውን ነገር ነው የሚፈልገው፣ ሰው መልበስ ነው የሚፈልገው፣ ሰው ስራ ነው የሚፈልገው። ስንት ፐርሰንቱ ነው ይሄንን ያሟላው? እና ወደዛ ስለማሰብ ምንድን ነው የሚያነሳሳው? ምንስ አቅም አለው? ምንስ ባህላዊ እሴት አለው? ይሄንን ለማድረግ ላለፉት ሁለት ሺ ሶስት ሺ አመታት ስናይ እንደዚህ አይነት ባህላዊ እሴት አለን ወይ ተነስቶ አካኪ ዘራፍ ለማለት የሚያስችል ነገር አለ ወይ ብዬ አስባለሁ። ባለሙያዎቹ ደግሞ በምርምር የደረሱበት ነገር ሊኖር ይችላል። በተለይ የሀገር ውስጥ ጉዳይ ሚኒስቴር፣ ደህንነት፣ ፖሊስ ደግሞ የደረሰበት አንዳንድ ፍንጮች ይኖራሉ በቴሌቪዥንም እናያለን እንግዲህ እኔ ከሀገሪቱ መረጃ የበለጠ እውቀት የለኝም እርሶ ያምኗቸዋል በቴሌቪዥን እና በሬዲዮ የሚተላለፉ የሽብር አድራጎት አሉ የሚባሉ ነገሮችን ይቀበላሉ በመንግስት ሚዲያ አንዳንዶቹ መቀበል የሚያስቸግሩ ናቸው አንዳንዶቹ ደግሞ ሊሆኑ ይችላሉ ምክንያቱም ግለሰቦቹ ያላቸው ኮንታክት እንደዚህ ነው እንደዚህ ነው እዚህ ደረጃ ላይ ደርሷል እዚህ ደረጃ ላይ ደርሷል እንደዚህ አይነት መረጃ አግኝተናል ሲሉ አላገኛችሁም ማለት አይቻልም። ሁለተኛ ደግሞ አንድ ሰው መንግስቱን በዚህም በዛም የሚጠራጠር ከሆነ ራሱ ዜግነቱ ያጠያይ። እሺ ዶክተር አህመድ ስቲርሶስ እኔ በአጭሩ በአራት ነጥቦች ላይ ነው በአንዴ ሀገራችን የሚሆን ነገር ሙን ብለውታል። የዓለም መንግስታት ዋና ጸሐፊ ፕሬዚደንት ኦባማም እንደዚሁም ኬሪ ባሉት መሰረት አራት ነገሮች ናቸው በመሰረት ህገ መንግስት ካለ ህገ መንግስቱ ይከበር። አተረጓገሙ ህዝቡን ማስተማር፣ ከተማሩ ወህን መብታቸው በጽሁፍ በቄ አይደለም፣ ስራ ላይ ማዋል። ሶስተኛ የፍትህ በላይነት፣ ፍትህ ማዘግየት አይደለም። አፋጣኝ ህግ ያስፈልጋል። አፋጣኝ ሲሆን ደግሞ ተመዛዛኝ፣ ተመጣጣኝ የሆነ ከህዝቡ ያለው እውቀት ደረጃ አድርጎ ህጉ ራሱ ከባህሊያችን ጋር አስተሳስረን መፈጸም ነው። ሌላ ሀገር የተፈጸመው ህግ እኛ ሀገር ይሰራል ማለት በዚያ መልክ ደግሞም ወስደው የሀገሩ ህዝብ ህገ መንግስት በወጣ ካልተስማማኝ ሌላ ምክንያት ፈጥሮ የለም ባህልና ህገ መንግስት የተያያዘ ነው። ሶስተኛ ሃይማኖት የግል መለያ አይደለም። በእኛ ሀገራችን ሃይማኖት የቤተሰብ የህዝቡ የአንድ መንደር ወይም ቪሌጅ ይባላል፣ የአንድ አካባቢ የሚስማሙበት ነገር ቢሆን አንድ አምላክ ማምላክ ካላቸው እኔ አሁን በባለሁበት ቦታ ሃይማኖት የሌላቸው ጋራ ቀንና ማታ ውላሉ። ነገር ግን በሃይማኖት በሚመጣ ጊዜ እነሱም በምንስማማው ተስማምተን ኖራል። እነሱ እግዚአብሔርም ይኑር አይኑርም፣ አላህ ይኑር አይኑርም ብል የራሳቸው መምሱ። ግን በተቻለኝ መጠን በለስላሳ ቋንቋ ቁርአን እንዳለው እድዑ ብለቲ ሂ አሕሰን ፈይደ ለዲ በይነከ ወበይነ ዕዳወትም ካነው ንሕን አንተም በተሻለ ቋንቋና በተሻለ ምላስ ወደ እምነትህን ጥራ እንጂ በኃይል ከገባህባቸው ታስደነብራቸዋለሁ፣ ይላል። ስለዚህ መነጋገር፣ መነጋገር፣ መነጋገር፣ ሰላም መሰረታዊ ነው። በሰላም ደግሞ አንድ ህዝቡም አንድ ሀገር ሊያድግ ይችላል። መጨረሻ ለወጣቶቹ የምፈልገው ይሄ ሀገር ኢትዮጵያ የምትባለ እዚህ አሜሪካን ወጣቶቻችን የራሳችን ባህልን ስናስረክባቸው ንጹህ መሆን አለበት። የሙስሊም መብቱ ማስረዳት ነው ግን ያኛው አልቀበልም ካለ የራሱ ጉዳይ ለኩም ዲኑኩም ወለዲን እናንተ የእናንተ ሃይማኖት እኔም የኔ ሃይማኖት ብሎ በተቻለ ሌላ ዘዴውን ለውጦ ይችላል ይሄ የሙስሊም ባህል ነው አስተምረናል በበኩላችን ወንድሞቻችን ክርስቲያኖቹን ደግሞ የሙስሊም የበታችነት ጊዜ አልፈዋል እኩል ነው ተመሳሳይ ሃይማኖት አለው ሁሉም አንድ ነው ምንጫቸው ስለዚህ የሃይማኖት እኩልነት ማለት የዜግነት መብት ነው ስለዚህ አንድ ሃይማኖት ዜግነትና ብት ሃይማኖት በመንግስት አይገባም። መንግስት በሃይማኖት ጋር በቃ በአንድ በኩል ደግሞ ይሄንን የሚያስተምር ሰውዬ ጣልቃ ሆኖ ይገኛል። ስለዚህ ህዝቡ መተማመን አለበት። መተማመን፣ መተማመን፣ መተማመን፣ ጎረቤትን ማመን አለብን። ጎረቤት እስካላመንክ ድረስ እንቅልፍ እንኳን አይዝህም። ይሄ ነው የኢትዮጵያ ባህል መተማመን፣ መወያየት፣ መስማማት በአንድ እምነት ብቻ ሳንሆን ብዙኃን ሃይማኖት ብዙና ፖለቲካ አስተያየት ያለን ህዝብ ነን ብለን ማመራል። እነዚህ ናቸው መፍትሄ። ቅድም ካነሷቸው አይቀር ሚስተር ባንኪሙንም ያነሱት አንድ ቁም ነገር ያለው ሀሳብ አለ። አርቆ አሳቢነት የጎደላቸው ፖሊሲዎች የአመራር መሰናከል ለሰብአዊ ክብርና ለሰብአዊ መብቶች ጥበቃ ደንታቢስ መሆን ለምናገለግለው ከቆምንለት ህዝብ ከፊሉን በጣም ያስቆጣል፣ ተስፋ ያስቆርጣል ብለው ነበረ እና ይሄ አሁን እርስዎ ያሉትን የሚያጠናክር ነው፣ የሚደጋገፍ ነገር ነው የተናገሩት ዶክተር አህመድ። ከዛ በተረፈ ደግሞ የዮርዳኖስ የውጭ ጉዳይ ሚኒስትር ናስር ጁዴህም እንደዚሁ ኤዲውኬሽን ኤዲውኬሽን ኦፖርቹኒቲ ኦፖርቹኒቲ ኢምፓወርመንት ትምህርት፣ እድሎች መፈጠርና የወጣቶች ውሳኔ ሰጭነት አቅም መጠናከር እንደ መፍትሄ ያነሷቸው ነገሮች አሉ። የችግሮቹም ምንጮች አድርገው ነው የጠቆሙት። እንግዲህ የተከበራችሁ ተወያዮቼ ወደ ውይይታችን ማብቂያ ነው ያለሁት። አጠር አጠር ያሉ መቋጫ መልእክቶችን የምትሰጧቸው ካሉ እድሉን አንድ ጊዜ ወደ እናንተ ልመልስ። ለመጨረሻ ጊዜ አቶ ተሾመ የመነሻችን አርእስት የሚስተር ኦባማ ነው። በሰጡት አስተያየት በሁለት ዘርፍ ታይተዋል። ነገር ግን የሰብአዊ መብት ጉዳይ ማስፋፋት፣ የሃይማኖት መቻቻል እንዲኖር ማድረግ፣ ሰላማዊ የሆነ ውይይት እንዲካሄድ ማድረግ በህዝቦች መካከል የተጠናከረ ልማት ሊመጣ ይችላል። በአዲስ መንገድ መጓዝ አለብን። በነበረው መንገድ መሄድ የለብንም። እሴታችን የምንለው ነገር በሌላ አዲስ እሴት መተካት አለበት ያሉት ነገር በጣም ትልቅ ነው። እኛም ሁላችንም ቢሆን በየሀገሮቻችን መንግስቶቻችንም ቢሆን ይሄንን ነገር ግምት ውስጥ አስገብተው ለህዝቦች ተቻችለው መኖር ለህዝቦች በፍቅር የበለጠ በፍቅር መኖር ማድረግ ይኖርባቸዋል። በተለይ እንደ ኢትዮጵያ ኢትዮጵያ የጀመረችው የሰላም ጉዞ፣ የእድገት ጉዞ፣ የልማት ጉዞ የተሳካ እንዲሆን የመንግስት መሪዎች፣ የፖለቲካ ኃላፊዎች እና በመ መንግስት መዋቅር ውስጥ ያሉ፣ ህዝቡ፣ ሚዲያው፣ በአጠቃላይ ግለሰቦች ደግሞ ጠንክሮ መስራት ይኖርባቸዋል። አንተም ይሄንን መንገድ በመፍጠርህ በጣም አመሰግናለሁ። አመሰግናለሁ ዶክተር አህመድ። እኔ በበኩሌ ከዚህ የተሻለ መልእክት ያለኝ ቢኖር አራት ነገር እኔ አስተማሪ ነኝ፣ ህይወቴንም በአስተማሪነት ያጠፋ ወጣቶቻችን መብታችን ናቸው። ወጣችን ኢንቨስትመንታችን ማለት እኛ ለወደፊት የወጣት ሞራል መገንባት ስራ ቢቻል መስጠት ትክክለኛ ማስተማር ከእውቀት በላይ የለም። ቁርአንም ይላል ፈሳሉ ዋህለ ዝክሪ ኢን ኩንቱም ላተዕለሙን ማለ የማታውቁት ነገር ከአዋቂዎች ጠይቁ። ማንኛውም ጥራዝ ነጠቁ የካሴት ጄኔሬሽን አለ፣ አሁን ሲዲ ጄኔሬሽን አለ። ሲዲ አይመልስም፣ ካሴቱ አይመልስም፣ ኢንተርኔቱ ራሱ ይሄ ሶሻል ሚዲያ መልስ አይሰጥም። ጎረቤትህ፣ አባትህ፣ አዋቂዎች መካከል ያሉ እኛ አሊሞች መካከላችን ያለ የውጭ ሀገር አልምም አላ ኢትዮጵያኖች አላስፈለጋቸውም ይላል። በመካከላችን አሊ ሙስሊሞቻችን፣ ማክበር፣ ማፍራት፣ ታሪካችን በደንብ ማውቀት። የእኛ የኢትዮጵያ ታሪክን እወቅ ማንነትህን በታሪክ ምን አንጻር እንዳለህ ምን ሚና እንዳለህ የራስህ መብት ነው። ለወጣቶች ምልክት ንግግሬ ሶስተኛ ወጣቶች ብዙ ከኛ የተሻለ አንድ ሺ አምስት መቶ ዓመት ሆነ እስልምና ሃይማኖት ከመጣ የአሁኑ የዘመናዊ ወጣቶች ያንን በስራ ላይ መተርጎም፣ በሰላም መተርጎም፣ በውይይት መተርጎም አለበት እንጂ እኔ ልዩ ነኝ ከሌላው ብሎ የራሴ መንገድ ካልተከተልኩን ካለ ክርስቲያንም ሆነ ሙስሊምም ሆነ በሰላም ጎሉ በሰላም ሊኖራቸው። ስለዚህ መቻቻል ማለት ሌላ ነገር ነው። ከዚህ በፊት አዲስ አበባ በዚህ ንግግር ላይ ሲነሳ ተስማምቶ መኖር ነው ኮኤግዚስተንስ። መቻቻል ሌላ ጉዳይ ነው። ስለዚህ ሰ አራት ነገሮች በሰላም ማመን፣ በጉርብትና ማመን፣ በእሴታችን መወያየት ነው። በዚህ ነው የማምነው። የዛሬ ወጣቶች የኢትዮጵያ ሀብቶች ናቸው። እነሱ ወደ ተሳሳተ መንገድ እንዳይሄዱ በተቻለ መጠን ደንበኛው ትምህርት እንዲያገኙ ያስፈልጋል። ስራም አስከትሎ ማስ ያስፈልጋቸዋል። ግን የራሳቸውን ክብር መጠበቅ አለብን። በማሰር በመግረፍ በመገለል በፍጹም ምንም ምንም መልስ የለውም። ይሄ ነገር በማስተማር እና በማክበር ይሄ ነው። እኔ እንግዲህ ከኢትዮጵያ ሐዋሳ ከተማ ላይ አቶ ተሾመ ብርሃኑ፣ እንዲሁም ዶክተር አህመድ ሞየን አሜሪካ ዋሽንግተን ዲሲ ውይይታችን ይቀጥላል። ለዛሬ እዚህ ላይ እናቁም። እኔም አመሰግና፣ በአድማጮቻችን ስም በጣም አመሰግናቸዋለሁ። ወይ እንደዚህ የአሜሪካ ድምፅ እንደዚህ ያለ እድል ለሰጠን መድረኩ በጣም አመሰግናለሁ። በጣም አመሰግናለሁ። እኔም ደናምሹልኝ በታችሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የቅዳሜ ከዚህም ከዚያም ዝግጅት ነው። በነገራችን ላይ አድማጮች፣ ነገ እሁድ ተረኛው የራዲዮ መጽሄት ነው እንድታደምጡ ከወዲሁ ጋብዛለሁ። አሁን ቅሪውን ጊዜ ለደሳ ላይ መኮንን የሙዚቃ ቃና ዝግጅት In a I can't believe you let me down. But the proof in the way it hurts. For months on end I've had my power. This would be over now, but I know that I still need you here i ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቀና አድማጮች፣ እንደምንሰንበታችሁ። ሳምንታዊ ክብር ሰላምታዊ ከስቱዲዮ አስራ አራት ይድረሳችሁ። አያምኖ ዘኦንሊ ዋን በተሰኘው የሳም እስሚ ዜማ ነው የምሽት ፕሮግራማችንን የጀመር ነው። በዛሬው የሙዚቃ ቀና ፕሮግራም በአንዲት አልምን ብቻ በአጭር ጊዜ በአልማችን ታዋቂ ከሆነው ከዚሁ ድምፃዊ ጋር አብረን እንቆያለን። መልካም ቆይታ ከሙዚቃ ቀና ጋር And next to you, and it's hard the day just seems so dark. The moon, the stars and nothing without you your touch your skin Where do I begin? No words can explain the way I'm missing you tonight. This emptiness, this hole that I'm inside, these tears, they tell their own story. Told me not to cry when you are gone. But the feeling's overwhelming, it's much too strong. Can I? To you, you, and make sure you're right. I'll take care of you. do ስሚዝ ባለፈው ባለፈ የግንቦት ወር የመጀመሪያ አልበሙን አውጥቶ ይኸው አልበሙ በአሁኑ ሰዓት በዓለም የሙዚቃ መድረክ ላይ ስሙ ከፍ ብሎ እንዲጠራ አድርጎታል። የአልበሙ መጠሪያ ስም ኢን ዘ ሎንሊ አወር የተሰኘ ሲሆን አልበሙ ቀደም ብለን ያደመጥናቸውን አይ አም ኖት ዘ ኦንሊ ዋን እና ላይ ሚ ዳውን ዳውን የተሰኙትን ዜማዎቹን ጨምሮ በውስጡ ምርጥ ዜማዎችን አካተዋል። እስቲ በመቀጠል እጅጉን የተወደደለትን ዜማና ድምጥ የዜማው ርዕስ ስቴይ ዊዝ ሚ this is true i'm not good a don't stand but i still need love cause i'm just a man these nights never seem to go to plan i don't want you to leave will you hold my hand oh won't you stay with me cause you're all የሳምስ ሚዝን ተወዳጅ ስቴይ ውዝሜ የተሰኘውን ዜማውን ነበር ቀደም ብለን ያድመጥ ነው። ዜማው በእንግሊዝ የሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ ሲበቃ በዩናይት ስቴትስ የሙዚቃ ሰንጠረዥ ላይ ደግሞ ለሁለተኝነት ደረጃ በቅቶለታል። ይህ ዜማ ለዘንድሮውም የግራሚ ሽልማት የአመቱ ቅጅና የአመቱ ምርጥ ዜማ በተሰኘው ክፍል በጩነት ቀርቦ በሁለቱም የግራሚ አሸናፊ ሆነዋል። ይህ ነጠላ ዜማ ብቻ ከ3 ነጥብ አራት ሚሊዮን ቅጅ በላይ ተሽጧል። የዘንድሮውን የግራሚ ሽልማት ከነሳው ዘንድ በስድስት የተለያዩ ክፍሎች ነበር ሳሚዝሚዝ በጩነት የቀረበው ከስድስቱ በአራቱ በማሸነፍ አራት ዋንጫዎችን ታቅፎ ነው ወደ ቤቱ የገባው። ወደ ሙዚቃው እንመለስና መኒ ኦን ማይ ማይንድ የተሰኘውን ዜማውን እናድምጥለት። I never want to know. So sing with me. Can't you see? I don't have. Please don't get me wrong. I want to keep it moving. I know what that requires. I'm not foolish. Please can you make this work for me? Cause I'm not a puppet. I will work against your strings. When I... Mind, no money on my mind. No, I have no money on my mind. When the sun don't you think? No, I have no money on my mind. No money on my mind. No money on my mind. No መኒ ኦን ማይ ማይንድ የተሰኘውን ዜማ ነበር ያደመጥ ነው። የሁለት ዓመቱ ወጣት ሙዚቀኛ ሳም ስሚዝ ትውልዱ እንግሊዛዊ ሲሆን ወደ ሙዚቃው ዓለም ብቅ ያለው በቅርቡ ነው። ባለፈው የግንቦት ወር መገባደጃ የመጀመሪያ አልበሙን አወጣ። አልበሙ እስካሁን ድረስ እዚህ ዩናይት ስቴት ብቻ ከ13 ሚሊዮን በላይ ቅጂ ሲሸጥለት በዓለም ዙሪያ ደግሞ ከሶስት ሚሊዮን በላይ ቅጂ ይቻብችበዋል። አይ ሃቭ ቶልድ ዩ ሶ ቀጥለን የምናደምጠው ምርጥ ዜማው ነው። ዩ ኖ ዋት አይ ሚን It's like walking in the heat all day with no water. It's like waiting for a friend, watching everybody else meet theirs on that corner. Or losing in an argument, though you're right, can't get your thoughts in order. Did I refrain from talking that you, talking on? You know me well. I don't explain, but what the hell? Although I try my best, I still let down the team You're everything I want. Why should I resist when you are there for me? Should I refrain from talking at you, talking on you? You know me well, I don't explain. Told you now I told you now Talking at you, talking on you know me well. I don't explain, so I To give, but I don't care for gold. What use is money when you need someone to hold? Don't have direction, I'm just rolling down this road. Waiting for you to bring me in from out the cold. You'll never know the endless night. to fall behind and what you call this name Life alone spur you the rising storm and let the rivers flow. You'll never know the endless night, the rhyming of the rain, or how it feels to fall behind and what you call ብለን ያደመጥነው ሊቭ ዩር ላቭ የተሰኘውን ዜማ ሲሆን ከዚያ በፊት ያደመጥነው ደግሞ ሀፍ ቶል ዩሶ የተሰኘውን ዜማውን ነበር። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቀና ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩን ጻፉልን፣ እንደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። የምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪውኤ ኤንኤ ዲኢ ኤስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ የአሜሪካን የቢልቦርድ ሰንጠረዥን ንግባና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ የበላይነቱን የያዙትን ብንመለከት ስሞክ ፕላስ ሚረርስ የኢማጂን ድራገን አልበም 195 ሺህ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ኤፊዋር ሪዲንግ ዚስ ኢትስ ቱ ላይ የተሰኘው የድሬክ አልበም ደግሞ መቶ ሰማኒያ ሰባት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ የያዘለት ሲሆን ፊፍቲ ሼርስ ኦፍ ግሬ የተሰኘው የሳውንድ ትራክ አልበም መቶ ስልሳ አምስት ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር You're the night. you're the color of my blood You're the cure, you're the pain You're the only thing I wanna touch Never knew that it could mean so much So much You're the fear, I don't care Cause I've never been Love Me Like You Do እን እን እን እን እን እን እን እን እን እን እን እን እን When your legs don't work like they used to before And I can't sweep you off of your feet Will your mouth still remember the taste of my love will your eyes still smile from your cheek darling i will be loving you till a 70 and baby my heart could still feel less ቲንክ አውትላውድ የተሰኘው የኤድ ሸረን ዜማ ነው። በዚህ ሳምንት የሁለተኝነትን ደረጃ የያዘው ዜማ የሳምንቱ ምርጥ አንደኛ ዜማ የሳምንቱ ምርጥ አንደኛ ዜማ፣ የሰማችሁት አፕታውን ፋንክ የተሰኘው ማርክ ራንሰን ከቡርኖ ማርስ ጋር ታጅቦ የሚጫወተው ዜማ ነው። እስቲ ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ። So with Saint Laurent, gotta kiss myself. I'm so pretty. I'm too hot. Call the police and the fireman. I'm too hot. Make a dragon wanna retire, man. I'm too hot. Say my name, you know who I am. I'm too hot, and my band bought That money break it down. Girls hit you, hallelujah. Girls hit you, hallelujah. Girls hit you, hallelujah. Cause Uptown Funk don't give it to you. የተገበራቸው የሙዚቃ ቀን አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። ለዛሬ የመሰናበታችሁ በዚሁ እየሰማችሁት ባለው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻ hallelujah Ooh. girl sent you hallelujah Ooh. girl sent you hallelujah Ooh. cause I tell don't give it to you because አድማጮች ከመሰናበታችን በፊት ማጠቃለያ ዜና አላሰማ። ዛሬ ካሜሩን ዋና ከተማ ያውንዴ ውስጥ በሺዎች የተቆጠረ ህዝብ ቦኮ ሀራምን በመቃወምና ጥቃቱን ለማስቆም ለሚዋጉት ወታደሮች ድጋፉን ለመግለጽ ሰልፍ አካሂዷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ትናንት አርብ በዋይት ሀውስ ተገናኝተው ተወያዩ። ሚስተር ኦባማ የላይቤሪያን የጸረ ኢቦላ ዘመቻ አመራር አድንቀው ተናግረዋል። የሌሶቶ ህዝብ ዛሬ ጠቅላላ ምርጫ አካሂዷል። ከፍተኛ የሩሲያ ተቃዋሚ መሪና የቀድሞ ምክትል ጠቅላይ ሚኒስትር የነበሩ ቦሪስ ኔምሶቭ ትናንት አርብ ማታ ሞስኮ መሀል በጥይት ተመተው መገደላቸው ተነገረ። የ ሃምሳ አምስት አመት ሰው ነበሩ። የዩናይትድ ስቴትስ ኮንግረስ ለአገር ደህንነት ሚኒስቴር በጀት የሚፈቅድ ሕግ ትናንት አርባ አሳለፈ። የሚኒስቴሩ በጀት የሚፈቀደው ለአንድ ሳምንት ብቻ ሲሆን በሀገሪቱ ጸረ ሽብርተኛ ስራ ከፍተኛ ኃላፊነት ያለበት መስሪያ ቤት ሊዘጋ ነው በሚል ተፈጥሮ የነበረውን ስጋት ለጊዜውም ቢሆን ይህንን ሕግ ማሳለፉ እንዳስወገደው ተነግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በሀያ አምስት እና በ30 ሜትር ባንዶች እስካሁን አራት ሰዓት ስናሰማ የቆየነውን ፕሮግራም እዚህ ላይ ያበቃን። ነገ እሁድ ከምሽቱ ሶስት ሰዓት እንለን ነው። መልካም ምሽት።